ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቢዬ መሰናዶ ጀምሯል። ዝግጅቶቻችንን እናስተዋውቃችሁ። ይህንን ልክ እንደ ቡናችን ተቀድሞ ሌሎቹ ይዘውት ከመጀመራቸው በፊት ይህን ነገር በትክክለኛው የእኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለኩት በዚህ በዩናይትድ ስቴትስ የማጸጅን ወይም ደግሞ የወይን ፋብሪካ በማድረግ የከፈቱ ወጣቶችን ነው የምናስተዋውቃቸው። በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል ደግሞ ከሰሞኑ አነጋጋሪ የሆነው የኢትዮጵያና ና የሶማሌላንድን ውል በተመለከተም የባለሙያዎች ትንተና አለን። ሌሎች ወጣት ተኮር ዘገባዎችንም ይዘናል። ኤደን ገረመ የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስ ናው ከመላው የአሜሪካ ድምፅ የዲጂታልና ና የስቱዲዮ ባለሙያዎች ጋር በመሆኑ አብራችሁን ታምርፉ ዘንድ በአክብሮት እንጋብዛለን። እንግዲህ በባህል ሰሞን የኢትዮጵያውያንን ቤት ከሚያደምቁ ባህላዊ መጠጦች መካከል አንዱ ጠጅ ነው። ልዩ የአመራረት ጥበብና ሂደትን የሚጠይቀው ዘመን ተሻጋሪ መጠጥ ከኢትዮጵያ ተሻግሮ በምዕራቡ ዓለም ተጠቃሚዎች ዘንድም እጅግም ሲዳረስ አይታይም። ይህንን ሁኔታ ለመቀየር ታዲያ የወጠነ አንድ ተቋም ከሰሞኑ በሰሜን አሜሪካ የመጀመሪያ መሆኑ የተነገረለት የማር ጠጅ መቅመሻ እልፍኝ ወይም ደግሞ ጠጅ ቤት ለተጠቃሚዎች ክፍት አድርጓል። ሀብታውም ስዩም ጠጅ ቤቱን ጎብኝቶ ያጠናቀረው ዘገባ በመቀጠል ይቀርባል። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፈኞች መካከል አንዱ አይደለም፣ ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉሥ ጠጅ ቤት እንጂ። የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኤንቫይሮንመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን በኢትዮጵያ እጅ የተጠመቀ እና በጣም እኔ ሴሚስዊት ነው እየጠጠው ያለሁትና በጣም ቆንጆ ነው። አቶ ሰሎሞኑና ወዳጆቻቸው የታደሙበት ንጉስ ጠጅ ቤት ንጉሥ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ጊዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው። ከዚህ በፊት ንጉሥ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ጥናት ስናደርግ ቆይተን በ2017 ኦፕሬሽን ጀምረን ቨርጂኒያ ላይ 2018 ገበያ ላይ አከፋፍለ ነው ጀምረን ነበር። ፓንዳሚክ መጥቶ ነው ትንሽ ያስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን፣ ሁሉም በየቤቱ የሚሰሩት አለ እና ይሄንን ልክ እንደ ቡናችን ተቀድሞ ሌሎቹ ይዘውት ከመጀመራቸው በፊት ይሄን ነገር በትክክለኛው የእኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለግኩት። አቶ ጊዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለ ወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሬው ተቋማት ከማስረዳት ጀምሮ ግብዓቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ። በጣም ከባድ ነው። የሚገርም ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው በተለይ ቴስቲንግ ሩሙን ልንከፍት ስንል ወይም የመቅመሻ ክፍሉን ወይም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመስ የምናደርግበት ሂደት ላይ ከኤፍዲኤ ጀምሮ ቪዳክስ፣ ቲቲቪ ሁሉም ናቸው በሂደት መጥተው ምንድን ነው የማርጠጭ ምንድን ነው የሚለውን የጠየቁን እና ሂደቱንም አካሄዱንም የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባለው አይነት ነገር እንደዚህ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ሕጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሂደን እናምጣ ብንል የኢትዮጵያን ሕዝብ ኑሮ ማስወደድ ስለሆነ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለእኛ ጠጅ የሚሆነው መርጠን በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ ሚን የማር አቅራቢ አለ። በዛ ሂደት ነው የጀመርነው። የአቶ ጊዜን የቀደመ እቅድ በሰሙ ጊዜ በእጅጉ ተገርመው እንደነበረ የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በጊዜያት ውስጥ የወጣቱ ትውልደ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ። የመጀመሪያ ነው፣ ዛሬ እዚህ ስመጣና ትልቅ ስኬት ደርሶ ነው ያገኘሁት። ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ። እዚህ ሀገር በብዙ የአሜሪካ ግዛቶች ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ፣ ለዚህ ሀገር ተጠቃሚ የሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስት ውስብስብ ሂደቶች አልፎ ለተጠቃሚ ማቅረብ የማር ወይን ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው የማስበው። በቀደመው የህዝብ ግንኙነት ሙያቸው የትውልደ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልደ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ። እንደ ኢትዮጵያዊ ካሰብከው የአገርም፣ የባህል የማንነትም ከብዙ ታሪካችን ጋር የተያያዘ ነው ጠጅ ወይም ማር ማለት ነው እና ያንን ደግሞ ያንን ባህል ያንን እሴት ይዞ እዚህ ሀገር እዚህ ትልቅ ሀገር ላይ እንዲህ አይነት ስራ የሚሰራን ሰው መደገፍና ስራው ስኬታማ እንዲሁም ማድረግ እኔ እንደማስበው ከሆነ ሀገርን መደገፍ የሀገርን ባህል ማስተዋወቅ ነው። በዛው ምክንያቱም የማር ጠጅ እና የማር ወይን ሲባል የኢትዮጵያንን ባህል የኢትዮጵያንን ስም በዛው አብሮ ያስጠራ ስለሆነ ኢትዮጵያውያን ትውልደ ኢትዮጵያውያን አሉ አንደኛው የሚደግፉበትም መንገድ አንዱና የመጀመሪያው መቶ ማየት አንድ ኢትዮጵያዊ አንድ ኢትዮጵያዊ የሀገራችን ባህል በጠበቀ እንዳየሁ በሚያኮራ መልኩ እንዲህ አይነት ስራ እየሰራ ነው እና ሄዶ ማየት መቶ ማየት ይህንን ስራ ሥራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉሥ የወይነ ጠጅና የማር ጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣም ለማዳረስ እንዳቀደ መስራቹ ይናገራሉ። ከዚህ በኋላ ያለኝ እቅድ ብዙዎቹ ከተለያየ አገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅ ራቅ ያለ ቦታ መጥተዋል። ይሄ መከፈቱን ሰምተና የመጣ ነው የሚሉ ብዙ አሉ። ምናልባት እግር ጥሏቸው ለሌላ ነገር ግን ይህን ነገር ሳና ያኔደን ብሎ የመጡ ብዙ ሰዎች አጋጥመውናል እና የእነሱ ጥያቄ አንዱ ለምን ቀረብ አድርጋቸው አከፍቶልንም ነው። ይሄ ነገር ደግሞ የከፈት ነው፣ አንደኛ የእኛን ካልቸር የያዘ ሆኖ፣ በሚቀጥለው ደግሞ ለሀበሾችም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮ መሄድ እንኳን የማይችሉ ካሉ እንደዚህ አይነት ነገሮች የተወሰነም ነገር ቢሆን ትዝታቸውን ወይም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ የሀገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝ እና የሚቀጥለው እቅዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመክፈት ለሰው ተደራሽ እንዲሆን ማድረግ ነው። ወደ ንጉሥ ጠጅ ቤት እንመለስ። በባህላዊ እቃዎችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛቱ ነዋሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ ግት አድርገው በጠጅ ቤቱ ስለነበራቸው ቆይታ ሀሳባቸውን ሰጥተውናል። ልጅ እያለሁ ስለወጣሁ የዛኔ ጠጅ አልጠጣም። አሁን ግን ያው ከጓደኞቻችን ጋር እዚህ ተሰብስበን ድሮ አንድ ላይ ኮሌጅ የሄድን ልጆች ነን አንድ ላይ ብዙ ያሳለፍን ልጆች ነን እና እንደዚህ አይነት ቦታ ላይ ስንገናኝ ያው በጠጁ ምናምን በጨዋታውም ምናምን ሞቅ እያደረግን እየተጫወት ነው እና በጣም ደስ ይላል ታይሙ ቦታውን በጣም ስፔሸስ ነው፣ በጣም አሪፍ ነው እና ብዙ እንጠብቃለን። ከዚህ በኋላ ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የእርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግሮ ማየታቸው በሕዝቦች ባህልና ትውፊት ልውውጥ እንዲሁም ቅርርብ ረገድ የራሱ አዎንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉሥ የወይን ጠመቂያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። ለአሜሪካ ድምፅ፣ ሀብታሙ ዝዩም፣ ዋሽንግተን ዲሲ። ተመልካቾቻችን እንግዲህ በዚህ በዩናይትድ ስቴትስ የማር ጠጅን የሚያመርቱ ሌሎች ተቋማት እንዳሉ ለማስታወስ እንወዳለን። ይህንን ለየት የሚያደርገው የምግብ ቤት በማድረግ ወይም ደግሞ እንደዚሁ የጠጅ ቤት በማድረግ በመክፈታቸው ነው። እንግዲህ ወደ ተከታዩ ዘገባ ነው የምናልፈው። በኢትዮጵያና በሶማሊላንድ መሪዎች የተፈረመው ኢትዮጵያ የባህር በር የምታገኝበት የመግባቢያ ሰነድ ሶማሊያን ጨምሮ ከሌሎች ጎረቤት ሀገራቶች ጋር በሚኖራት ዲፕሎማሲያዊ ግንኙነት ላይ ተጽዕኖ ሊኖረው እንደሚችል በአሜሪካ ኢንዲያና ዩኒቨርሲቲ የህገ መንግስታዊ ዴሞክራሲ ማዕከል ተመራማሪ የሆኑት አቶ አለማየሁ ፈንታው ለአሜሪካ ድምፅ ተናግረዋል። ስምምነት ብሔራዊ ጥቅምን የሚያስጠብቅ የሆነው ብስለት ያላቸው ዲፕሎማሲያዊ ስራዎችን መስራት ከተቻለ ብቻ ነው ሲሉ አክለዋል። በሌላ በኩል ደግሞ የምጣኔ ሀብት ባለ አቶ ክቡር ግና በበኩላቸው እንደ አየር መንገድ ያሉ ትልቅ ሀገራዊ ተቋማት የስምምነቱን አካል ማድረግ በቂ ውይይትን የሚጠይቅ ነው ሲሉ ተናግረዋል። አስማማ ነው፣ ተከታዩን ዘገባ አሰናቸዋል። ኢትዮጵያ የባህር በር ልታገኝ የምትችልበትን የመግባቢያ ሰነድ ጠቅላይ ሚኒስትር አብይ አህመድና የራስ ገዟ ሶማሊላንድ ፕሬዚዳንት ሙሴ ቢሄ አብዱ ትናንት ሰኞ አዲስ አበባ ላይ ተፈራርመዋል። ስምምነቱ ለሃምሳ ዓመታት የሚዘልቅ ሊዝና እየታደሰ የሚቀጥል መሆኑን እንዲሁም ኢትዮጵያ ሶማሊላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑንም የብሔራዊ ደህንነት አማካሪ ሚኒስትሩ አምባሳደር ሬድዋን ሁሴን ተናግረዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያናገራቸው በአሜሪካ ኢንዲያና ዩኒቨርሲቲ የህገ መንግስታዊ ዲሞክራሲ ማዕከል ተመራማሪ የሆኑት አቶ አለማየሁ ፋንታው ስምነቱ ስለሚኖረው አንድምታ እንደሚከተሉ ያስረዳሉ። በእውነቱ የሶማሌላንድ እና የኢትዮጵያ ስምምነት እጅግ በጣም አንድምታ ያለው እነርሱም እንዳሉት እጅግ በጣም ታሪካዊ ስምምነት ነው። ኢትዮጵያ እንደምታውቀው ኤርትራ መገንጠል ወዲህ የባህር በር የሌላት ሀገር ሆና ቆይታለች። አስርት ዓመታት በላይ ያንን የባህር በር አክሰስ ያስገኝላታል ተብሎ ነው የሚታመነው። ነገር ግን ይህ የተወሰደውን ብቻ እጅግ በጣም ዲስራክቲቭ ነው። ቢካውዝ ቅድመ ሁኔታው ኢትዮጵያ ብቸኛዋ የአህጉሩ ብቻ ሳይሆን የዓለም ለሶማሌላንድ እውቅና ስትሰጥ የመጀመሪያው ሀገር የሚያደርጋ ስለሚሆን ነው። ያ ማለት ደግሞ የቀጣናው አባል ሀገሮች የነበራቸው ግንኙነትን ይቀይረዋል፣ ያናጋዋል። በዓለም አቀፍ ማህበረሰብ እውቅና ያላት ሀገር ሶማሊያ ናት ያሉት አቶ አለማየሁ፣ ሶማሊላንድም ሆነች ፑንትላንድ እንደ ሀገር እውቅና ያልተሰጣቸው፣ ስለሆነም የስምምነት ሶማሊያን ጨምሮ ከሌሎች ጎረቤት ሀገሮች ጋር በሚኖረው ዲፕሎማሲያዊ ግንኙነት ላይ ተጽዕኖ ሊኖረው ይችላል ይላሉም። ምንም እንኳን ሞቅዲሹ ኤፌክቲቭ የሆነ የአስተዳደራዊ ቁጥጥር ማድረግ ባትችልም እስከዛሬ እርሰስ ማለት ነው፣ የተባበሩት መንግስታት ድርጅት አባል ሀገር ሞቅዲሹ ነች፣ ሶማሊላንድ አይደለች፣ ፑንትላንድ አይደለች። በኢትዮጵያና ና በሞቅዲሹ መካከል የሚኖረው ዲፕሎማቲክ ግንኙነት ኦረዲ ተበላሽቷል። ከትናንትና ሁለት ጀምሮ ተበላሽቷል እና አሁን ጥያቄው ምንድን ነው? የቀጠናው ሀገሮች ምላሽ ምን ይሆናል? እንደምታውቀው ኢትዮጵያና ኤርትራ ያላቸው ግንኙነት ከፕሪቶሪያው የሰላም ስምምነቱ ውዲህ ተበላሽቷል። ጅቡቲ፣ ኢትዮጵያ የምትጠቀምበት የባህር በር ከሶማሊላንድ ጋር የተደረገው ውል ጅቡቲ ሊያደርስባት የሚችለው የኢኮኖሚ ጫና ምን እንደሆነ ለመቀበል የተዘጋጀች ይችላያቸው ማለት ነው። ስለዚህ በኢትዮጵያ እና ጅቡቲ መካከል ያለው ግንኙነት እንደዚሁ አፍሪካ ያቀርበዋል። ኬንያ፣ ኢጋድ፣ የኢጋድ ሀገሮች አጠቃላይ፣ ሱዳን በአሁኑ ወቅት ሰው ሶስት ያለችው የሱዳን ዩኒፋይድ የሆነ ኮሄረንት የሆነ ምን ድምጿ ማወቅ አይችልም። ኬንያ የምትወስደው አቋም ግን ወሳኝ ይሆናል። በኢጋድ ውስጥ ለሚኖረው አቋም ወሳኝ ነው። ኢጋድ ደግሞ የአፍሪካ ሕብረትን ከመሰረቱ አምስት ኢኮኖሚክ ሪጅናል ቁልፍ አምድ የአፍሪካ ሕብረት መስራች ኢጋድ ነው። ኢጋድ የሚወስደው ፖዚሽን የአፍሪካን ሕብረት ፖዚሽን ወሳኝ ያደርጓል። እንደምታውቁ አፍሪካ ሕብረት እስከዛሬ ድረስ ኮንስስተንት የሆነ ሶማሊላንድን እውቅና ያለ መስጠት ኮንዚሽን አለ። ሶማሊላንድን ብቻ አይደለም። ኤኒ ብሬካ ወይም ከሺ ዘጠኝ መቶ ዘጠና አንድ በኋላ ኤርትራና ደቡብ ሱዳን ናቸው ሉዓላዊ ሀገር ሆነው ተገንጥለው የወጡ እና እውቅና የተሰጣቸው። ከዛ ውጭ ባለው የኮሎኒያል ድንበሮችን የማክበር አቋም ነው ስዶ የሚገኝ እስከዛ ድረስ የአፍሪካ ብ አስቸኳይ የካቢኔ ስብሰባ በማካሄድ ስምነቱ ህጋዊ መሰረትም ሆነ ተፈጻሚነት ሊኖረው አይችልም ያለችው ሶማሊያ በኢትዮጵያ የሚገኙትን አምባሳደሯን ጠርታለች። በማናቸውም ህጋዊ መንገድ ግዛቴንም እከላከላለሁ ስትል አስታውቃለች። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ከስምነቱ ፊርማ በኋላ ለጋዜጠኞች በሰጡት ማብራሪያ ኢትዮጵያ እንደ አየር መንገድ ያሉ ኩባንያዎቿን የባህር በር ለማግኘት ለድርድር ማቅረቧን፣ ሶማሊላንድ በኢትዮጵያ ኩባንያዎች ውስጥ ሊኖራት ስለሚችለው ድርሻና ኢትዮጵያ ለባህር በሩ ስለምትከፍለው ሊዝም ዝርዝር ውይይቶች እንደሚደረጉ ማድረጉንም ገልጸዋል። የምጣኔ ሀብት ባለሙያው አቶ ክቡርገና ስምነቱ ጥሩ ጅማሮ ቢሆንም እንደ አየር መንገድ ያሉ ትልቅ አገራዊ ተቋማትን የስምነቱ አካል ማድረግ ግን በቂ ውይይትን የሚጠይቅ እንደሆነ አሳስበዋል። በተቋሙ ቀጣይ ህልውና ላይ ሊኖረው ስለሚችለው ተጽዕኖም በጥልቀት ማየት ይገባል ይላሉ። እንግዲህ ወደብ ብዙ የሚያመጣው የኢኮኖሚ ትርፍ አለ ብዬ ነው ገምተው። ያ ትርፍ እንዲህ በቀላሉ አይመጣም። ምክንያቱም ወደ ቡም ቢሆን መገንባት አለበት። ወደ ቡም ቢሆን በተቻለ መጠን በተጠቃሚው ሊውል በሚችል መልኩ መሰራትና እንደዚሁም ደግሞ በመዋለ ንዋይ ደረጃ ገንዘብ መውጣት ይኖርበታል። እንግዲህ ብዙ ነገር ይቀረዋል። ግን በመሰረቱ ሀሳቡ የሚደገፍ ነው ብዬ ነው አልገምትም አሁን በተባለው መልኩ በአየር መንገድ ወይም ደግሞ በሌሎች ድርጅቶች የባለቤትነት መሰረት ይለወጣል የሚለው ገና አነጋጋሪ ነው። እኔ እንደሚገባኝ ከሆነ አየር መንገዱ የግል በግል ሳይሆን የመንግስት ድርጅት ነው። የመንግስትን ድርጅት በእንደዚህ አይነት ሁኔታ ለአንድ ሀገር ለመስጠትም ሆነ ተሳታፊ ለማድረግ ብዙ ውይይት የሚጠይቅ ይመስለኛል። ምክንያቱም ይሄ አየር መንገድ በአንድ ግለሰብ፣ በአንድ መንግስት የተቋቋመ ሳይሆን ብዙ መንግስታት የለፉበት የደከሙበት እንደመሆኑ መጠን የአንድኑ ያህል ስምምነትና ውይይት የሚጠይቅ ይመስለኛል። በዛውም ደግሞ በእርግጥስ የአየር መንገድ ባለቤትነት መስጠት ማለት አየር መንገዱን ይጎዳዋል፣ አይጎዳውም ምንድን ነው ጥቅም የሚያመጣው የሚለው በደንብ የታሰበበት አይመስለኝም። አሁን በዚህ መልኩ ለውጥ ሲደረግ የወደፊት አቅጣጫው እድገት ያመጣል ወይስ ውድቀት ያመጣል የሚለው መጠናት ያለበት ይመስለኛል። አሁን እንደማየው ከሆነ በዛ ደረጃ ህዝቡም የተነጋገረበት ባለመሆኑ አስፈሪና አስቸጋሪ ነው ብዬ ነው መገመተው። አቶ ክቡር መንግስት የስምምነት ድርድሮችን ሲያደርግ አየር መንገዱ የአገሪቱ ብቸኛ መውጫ በሯን መሆኑን ከግንዛቤ ማስገባት ይኖርበታል። ሌሎች የወደብ አማራጮችን ጥቅምና ጉዳትን በተገቢ መንገድ ማየት ይገባልም ብለዋል። ቦሌ አየር መንገድ ትልቅ የኢትዮጵያ ወደብ ነው ብለን መገመት እንችላለን። መንገደኛ ይጓጓዝበታል። ቁሳቁስ ይጓጓዝበታል። ወደዚህም ወደዛም ይኬዳል እና ይሄንን ትልቁም ወደብ ወደብ ያደረገው አየር መንገድ ነው። ስለዚህ አየር መንገድን እንደገና መነካካት ያለንን በእጃችን ያለንን ወደብ ችግር ውስጥ እንደሚከተት ነው ብዬ ነው የምገምተው እኔ በበኩሌ ብዙም የሚጠመኝ አካሄድ አይመስለኝም በነገራችን ላይ ግን ወደብ ለምሳሌ የጅቡቲን ወደብ ብንወስድ ባለፉት ሀያ ሀያ አምስት አመታት የጅቡቲ ወደብ በጣም ብዙ ገንዘብ የፈሰሰበት እና በመንግስቱ ማለት ነው ጅቡቲ መንግስት ኢትዮጵያንም ቢሆን ጠቅሟል እንጂ አልጎዳትም። ምክንያቱም ያንን ሁሉ ኢንቨስትመንት የኢትዮጵያ መንግስት ምንም ወጪ ሳያደርግ አገልግሎቱን ብቻ በመጠቀም ለረጅም ጊዜ የሀገሪቷ እድገት በዛ ፖርት ላይ የተመሰረተ ነበር ብለን መናገር እንችላለን። ግን ፖርት ለኢትዮጵያ ለምሳሌ ከፖርት ሱዳን ስንጀምር ሰሜናዊ ኢትዮጵያ መሀል ሀገርን በጅቡቲ ትንሽ ደግሞ ወረድ ወደ ደቡብ ብንሄድ በዚህ በአሁን ስምምነት እየተደረገ ባለው በሶማሌላንድ ፖርት፣ ወደታች ደግሞ ወደ ደቡብ ስንሄድ በሞምባሳ ፖርት ወይም በላሙን ፖርት መጠቀም የሚቻል ከሆነ የኢትዮጵያ የኢኮኖሚ እድገት በዛ ላይ መወዳደር እና የበለጠ ውጤት ማምጣት የሚችል ይሆናል። ፖርቶች መብዛታቸው ለኢትዮጵያ ጥቅም አላቸው። ምክንያቱም የዋጋ ውድድርም ስለሚኖር በተቻለ መጠን አገልግሎት በሚሰጥበት ወቅት የተሻለው አገልግሎት በተሻለ ዋጋ የሚሰጠው ላይ የመሄድ ጉዳይ አለ እና እንዲያው ራሳችንን በዚህ በአሁን መንግሥት በተስማማው በዛ ብቻ መወሰኑ ትክክል ላይሆን ይችላል ብዬ ነው የምገምተው ከኢኮኖሚ አንፃር። አቶ አለማየሁ በበኩላቸው የተፈረመው ስምምነት ብሔራዊ ጥቅምን የሚያስጠብቅ የሚሆነው ብስለት ያለው የዲፕሎማሲያዊ ስራ መስራት ከተቻለ ብቻ ነው ይላሉ። በመሰረቱ የአሁኑ ስምምነት አዲስ ነገር አይደለም። የተጀመረውና ሲሞከር የቆየው ከሁለት ሺህ አስራ ሰባት ጀምሮ ያ ማለት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሴጣ ላይ በነበሩበት ኢህአዴግ የሚባለውን ድርጅት ሲኖር በነበረበት ጊዜ ጀምረዋል ነገር ግን በተለያዩ ምክንያቶች ውጤት ላነት አሁን እንዳ ያደረበች ስምምነት ነው። ስምምነቱ የኢትዮጵያ ብሔራዊ ጥቅም ያስከብራል። ነገር ግን የኢትዮጵያ ብሔራዊ ጥቅም ያስከብራል ስንል ዲፕሎማሲ ታክት ጠይቃል። ህግጋትና ደንቦች ያሉት ዓለም አቀፍ ትስስር ነው ያለው። እነኛን የጨዋታውን ህጎች ማክበር ይጠበቃል። በዲፕሎማሲ ጨዋታ ውስጥ የቼዝቦር ጨዋታ ነው በለው፣ የቼዝ ጨዋታ ነው በለው። ምን ማለት ነው? ኢትዮጵያ ብሔራዊ ጥቅማን ስታስከብር በማስከበር ስትንቀሳቀስ ሪኮሚሽን ተት ከነበረባት ፓርቲ ኔ ከዛ መለስ ያሉ ድርድሮች ማደ ነበረባት ግን ማለት ነው ኢኮኖሚ ለምሳሌ የአየር መንገድ ወደሻ እንደምትሰጥ ሪፖርት ተዛይ አዘግቧል። ሌላው ነገር ላይ ባናየውም እንኳን የሚሞራን አንደርስታንዲንጉ የተፈረመው ስምምነት ቴክስት ምን እንደያዘ ዝርዝሩን አላውቅም ቢኮዝ ቴክስቱ ይፋ አልወጣም። ሰውን በሳንት የሁለቱ ሀገራት መግለጫዎች ጋዜጣ መግለጫዎችን ብቻ በመመልከት ነው። ተምታሪ ሲጠር ያለ ነው ግልጽ ይፋ የሆነ የእውቅና የመስጠት መግለጫ በመለስ ያለው እርምጃዎች መውሰድ ይቻላል። ታሲት የምንለው ወይም ኢምፕሊሲት ኮሚሽን ይባላል። ያ ሀገሮችን ሳታስቀይም የምትጫወተው የዲፕሎማሲ ቼዝ ነው። የኢትዮጵያ ዲፕሎማቶች ግን ያንን እያደረጉ አይመስልም። ትንሽ አማተርሽ የሆነ አካሄድ አለ። ለምሳሌ ትዊተር ላይ ብትሄድ አሁን የውጭ ጉዳይ ሚኒስትር ስቴት ሚኒስተር ምስጋኑ አረጋ የሶማሌላንድን መግለጫ ሼር ያደረገውና ምን ብሎ አስተያየት ይሰጥበታል? ኢትዮጵያ ይህን ተቀብላለች ይችላል በደስታ ይህን ተቀብላለች ይችላል እና ኦልሬዲ ለኢትዮጵያ አሁን በኋላ ውል ግቡ አይግቡ ሴት አኮምፕ የሆነ ያዳርጋል። ኦልሬዲ በሚደረገው ኮንዳክት የኢትዮጵያ የውጭ ጉዳይ ኃላፊ ባለስልጣናት እየሰጡት ባለው መግለጫ፣ የኢትዮጵያ ጠቅላይ ሚኒስትር ጽፈትት እየሰጡ ባለው መግለጫ እና በተፈራመው የሜሞራል ኦፍ አንደርስታንዲንግ ኦልሬዲ የኢትዮጵያ እጣ ፋንታ እየተወሰነ ይመስላል። ሪኮግናይዝ አድርጋ አድርጋ ታለች አድርግ ያሉ ብሎ ዲክሌር ማድረጉ ሙዚቃ የኢትዮጵያና ሶማሌላንድ ስምነት ጉዳይን በተመለከተ የሌሎች ሀገራት ተሳትፎም ሊኖርበት ይችላል የሚሉት አማ ከሆነ ደግሞ ይዞት የሚመጣው ሌላ ሀገራዊ ጣጣ ሊኖር ይችላል ሲሉ ስጋታቸውን ይገልጻሉ። እንደምታቁት ዲፒ ወርልድ ነው በርበራን የሚያስተዳድረው። ሁለት ሺህ አስራ ሰባት ሲጀመር መጀመሪያውኑ አስራ ዘጠኝ ፐርሰንት ደርሻ ከዲፒ ወርልድ የምትወስደ የበርበራ ወደ ባስራ የምትወስደ ተብሎ ነበረ። አሁን የሆነ ያለው ከዛ ብዙ የራቀ ነገር አይደለም። ናቫል ፎርስ የማን ነው ነው? የዱባይ የዩናይትድ አረብ እምሬት ናቫል ፎርስ ሊሆን እንደሚችል ይገመታል። ሜቢ የአሜሪካ ዲፕሎማቶች ዜ بالتالي <applause> يجب أن نجيك እንግዲህ ለምን አሜሪካ ይሄንን ማድረግ ሳትችል ኢትዮጵያ እንድታደርገው ለምን እንደሚገፋ ነው የማይገባ አይነት የኢትዮጵያ ጥቅም ያስገብራል ብቻ የሚል ሳይሆን የኢትዮጵያ ጥቅምንም አደጋ ውስጥ ሊያስገባ ይችላል ብሎ መመርመር ያስፈልጋል። ከሶማሊላንድ ጋር በተፈራሚ መግባቢያ ሰነድ ኢትዮጵያ የምታገኘው የባርበር በቦታ እና በመጠን መታወቁንም መንግሥት ገልጿል። ወደ ተግባር የሚያስገቡ ሌሎች ሂደቶችም በአንድ ወር ጊዜ ውስጥ እንዲጠናቀቁ ስምነት መደረሱንም መንግሥት ጨምሮ አስታውቋል። ይህ ስምነት በቀጠናው ላይ ሊፈጥር የሚችለው ተጽዕኖም በቀጣዮቹ ጊዜያት የሚታይ ይሆናል። የአዲስ አበባ ዙሪያ የጸጥታ ሁኔታን በተመለከተ ፀሐይ ዳምጠው ተከታዩን አሰናዳለች። በቀንና በምሽት የሚፈጸሙ የተደራጀ ዝርፊያ የድብደባ የእገታና ሌሎች መሰል ወንጀሎች ስጋት መፍጠራቸውን የሚጠቁሙ መረጃዎች ከነዋሪዎች መሰማት ከጀመሩ ሰንብተዋል የከተማዋ ነዋሪ የሆነው ወጣት ሀብታም በቀለ ለሰላማዊ ሰዎች ስጋት ሆኖ የቀጠሉት ወንጀሎች በተሽከርካሪ ድጋፍ ጭምር እንደሚፈጸሙ ይናገራል አንድ መንጠፍ በሞተር አለ ከሱ ያለፈ ደግሞ በዚህ ብቻ ተዘጋጅቶ የሚንቀሳቀሱ መኪናዎች አሉ አለ እንደ ባለስልጣን መኪናዎች ታክሲ ላይ ጥቁር ከመሳሳይ ሰዎች ማለት የምታዋወቁ ሰዎች እንደ ተሳፋሪ ሆኖ ይገባሉና፣ ከገቡ በኋላ አንቺ ደግሞ ተሳፋሪ ነሽ ትገቢያለሽ። ትገቢ እዛ ውስጥ ያለ ሰው አንድ ሰው አያወራም፣ አይነጋገርም። አንቺ እንደርቦች ነው የሚያስቀምጡች ማለት ነው። ትራፊክ አለ፣ ውረጅ። ልኝላ የምፈልገው ነገር ከወሰደ በኋላ ማለት ነው፣ ከሰረቁ በኋላ ሳይሆን ሳይሰርቁ ራሱ ወቅቶ ያለው ነው ይዞ ሄዱዋሉ። አሁን ለምሳሌ በቅርብ ጊዜ ክስተት እንደዚሁ ከወጉ በኋላ ስልኩን ሊቀበሉት ከወጉ በኋላ ሰው ደረሰ በታችኛውም በላ ለእኛም ስደርስ ሰዎቹ ጠፉ። ይህም ከራይድ ጋር የተገናኘው ከእኛው ሰፈር ወደ ወደ ጎሮ ወስዶ ልጁን አሉት ወቅቶ ሰባብሮ ልጁ አሁን ድኖ ግን ወደ ስራ ተመልሷል፣ ግን መኪናው እስካሁን አልተገኘም። ሌላዋ የከተማዋ ነዋሪ ወይዘሮ ቸኮለች አበራ በኩላቸው በመዲናዋ የተቀናጀ ያሉት የስርቆት ወንጀል እየተስፋፋ መምጣቱን ይናገራሉ። ሃይሌ ጋርመንት አካባቢ ነዋሪ ነኝ። በአሁኑ ሰዓት ያለው የስርቆት ሁኔታ በጣም አስኪ ደረጃ ላይ ደርሷል። አንደኛ በስልክ ስርቆት ነው፣ ሁለተኛ ደግሞ የሰፈራ ገቢያ ሰፈርም ስለሆነ ከባንክ ሲወጡ ሰዎችን ተከትሎ የመስረቅ ሌላው ደግሞ በታክሲ ሙሉ ታክሲ ሰው ተሳፍሮ ይመጣና አንድ ሰው የጎደለ እየተባለ ይጫናል። ከዛ ትራፊክ መጣ በማለት አጭበርብሮ ያላቸውን ነገር ዘርፎ አጣድፎ የማውረድ አሰራር ነው የተለመደው እና እኛ ሰፈር ዚህ በጣም በሚያሳዝን ሁኔታ የገጠመኝ የስምንት ወር ነፍሰ ጡር ሁኜ ፊትለፊት ተሰልፌ ነው ስልክ የተቀማ። መንግስት በተለይ የተቀናጀ የውንብድና ወንጀል የሚፈጽሙትን ግለሰቦች ተከታትሎ ለሕግ ካላቀረበ ለከተማዋ ነዋሪዎች ከፍተኛ ስጋት ናቸው ሲሉ ነዋሪዎቹ አክለው ገልጸዋል። የአዲስ አበባ ፖሊስ ኮሚሽን የሰሞኑ እንቅስቃሴ መነሻም እነዚህ የነዋሪዎች ምሬቶችና ከጊዜ ወደ ጊዜ መልኩን እየቀያየረ የመጣው ወንጀል አይነት መሆኑን ኃላፊዎች ጠቅሟል። በዚህ መሰረት ከፌዴራል ፖሊስ ኮሚሽንና ከከተማዋ ጸጥታ ዘርፍ ጋር በመሆን ከታሳስ ወር መጀመሪያ ጀምሮ ልዩ ኦፕሬሽን ሲያከናውን መቆየቱን ጠቅሰዋል። የቦሌ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አድማሱ ኢፋ በከተማዋ ይፈጸማሉ ያሏቸውን ወንጀሎችና ስልቶቻቸውን ጠቃቅሰዋል። እንደ ከተማ የተሰሩ አሁን ለምሳሌ የአንዱ የቤት ኪንግ ቁማር ማጫወቻ ቤቶች አሉ። እነዚህ ቤቶች ላይ ወደ 1114 ቤቶች ላይ ተሰርቷል። ከዚህ ውስጥ ቦሌ ላይ ወደ 513 ወደ ግማሽ ያህል የሚሆን ቦሌ ላይም ተሰርቷል። ከታሸጉ ሺሻ ቤቶች ወይም እርምጃ የተወሰደባቸው ቤቶችም ወደ 176 አሉ። ቦሌ ላይም በተመሳሳይ ወደ 33 የሚሆኑ ቤቶች ላይ እርምጃ ተወስዷል። ሌሎች በርካታ ቤቶች ላይ የተወሰዱ እርምጃዎች አሉ። ከንግድ ቤቶች፣ ከመኖሪያ ቤቶች ንግድ ቤት ብቻ ሳይሆን በመኖሪያ ቤት ውስጥም ወደ 73 ኪሎ ግራም ግራም ሳይሆን 73 ኪሎ ግራም ሀሺሽ አግኝተናል። ቦሌ ላይ ማለት ነው። 164 የሚሆኑ ሕጻናት ልጆችን አንድ ቤት ውስጥ ሰብስቦ ላላስፈላጊ ተግባር ሲያደርጉ የነበሩ ሰዎችም እጅ ከፍንጅ የተያዙበት ሁኔታ ነው ያለው። በዚሁ አጋጣሚ ሕብረተሰቡም ልጆቻቸውን ወደ ትምህርት ቤትም ወደ ተለያየ ቦታ በሚልኩበት ጊዜ የት ውሎ እንደሚመጡ ክትትል ማድረግ አለባቸው። ይህም ሆኖ ግን በተለይ ተጠርጣሪዎቹ በቁጥጥር ስር የሚውሉበትን መንገድ ህጋዊ ሂደት የተከተለ ስለመሆኑ ጥያቄ የሚያነሱ አካላት አሉ። ይህንን ጉዳይ በተመለከተ በአዲስ አበባ ከተማ የቂርቆስ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር ዳመነ ተስፋዬ ተከታዩ ምላሽ ሰጥተዋል። ጥናት አድርገናል። ሞባይል ቤቶች፣ ቁማር ቤት፣ ሺሻ ቤት፣ ሌባ ተቀባይ ብለን ለይተን ካጠናን በኋላ የምርመራ መዝገብ አደራጅትን ተጠርጣሪ ላይ መዝገብ ካዘጋጀም በኋላ የፍርድ ቤት መያዣና መበርበረ ትእዛዝ አላቸው። ሁለተኛ ከተያዙ በኋላ ጊዜ ቀጥሮ ሄዳሉ። ስለዚህ የፍርድ ቤት ጊዜ ቀጥሮ አላቸው ማለት ነው። ሲያዙ መንገዶች ምንድን መንገደኞች አይቀላቀሉም ወይ በሰት ሰዎች አልተያዙም ወይ? ተይዞ ሊሆኑ ይችላሉ። ነገር ግን አስረን ምርመራ የምናጣራ ሳይሆን በወንጀል ከምንፈልጋቸው ሰዎች ውጪ በፖሊስ ቁጥጥር ስሩ ሊያዋል ነው የለም። በቁጥጥር ስር እየዋሉ ያሉት ሰዎች ቁጥር ከፍተኛ ከመሆኑ ጋር በተያያዘ እንቅስቃሴው አፈሳ አይመስልም ወይ በሚል ለተነሳው የጋዜጠኛ ጥያቄ ምላሽ የሰጡት የየካ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ አያልቅ ናቸው። አንድ ክፍለ ከተማ ላይ በተፈጸመ ኦፕሬሽን ያልተያዘ አይነት ኤግዚቢት የለም። የመኪና አካል ሞባይል፣ ቴሌቪዥኑ እጅግ በርካታ የሆነ ንብረቶች ተይዘዋል። በዛው ልክ 5536 ሰዎችን በቁጥጥር ስር አድርገናል ብለናል። በ11 ክፍለ ከተማ ላይ ምናልባት የተፈጸመ ኦፕሬሽን መጠነ ሰፊ ኦፕሬሽን ነው። የያዝነውም ሰው በዛው ልክ አሁን የጠራሁት ቁጥር ነው። ይሄን እያየ ሰው ታፈሰ፣ አላግባብ ተያዘ የሚሉ ነገር እየተነሳ ከሆነ መረጃው ስህተት ነው ስህተት ነው። መጠነ ሰፊ ኦፕሬሽን አድርገናል። በርካታ 5536 ሰው ይዘናል። ከቁጥር አንጻር እያየ የሚነሳ መረጃ ከሆነ ተገቢ አይደለም። በህግና በስርዓት ተይዞ የምርመራ አካል የሆነ ተጠርጣሪ ነው ያለ ባለፉት ሀያ ቀናት ውስጥ በተደረገ ኦፕሬሽን ከወንጀለኞች ጋር በማበር የተጠረጠሩ ከሀያ በላይ የጸጥታ አካላትም በቁጥጥር ስር መዋላቸውን የቦሌ ክፍለ ከተማ ፖሊስ አዛዥ ረዳት ኮሚሽነር አድማሱ ይፋ ገልጸዋል። ይሄን ኦፕሬሽን ከጀመርን በኋላ ሀያ አባላትና አመራር ላይ እርምጃ ተወስደዋል ማለት ነው። እነዚህ አካላት ታስሯል። ከሌላውን ወንጀል የፈጸመ ብቻ ሳይሆን በውስጣችንም ያለውን ስራችንን በተገቢው ሁኔታ እንዳናከናውን ለህብረተሰቡ ተገቢ የሆነ አገልግሎት የማይሰጡ። የአዲስ አበባ ከተማ ፖሊስ ኮሚሽን በከተማዋ የጸጥታና የስርቆት ስጋትን ለመቀነስ አሁንም ከፌደራል ፖሊስ ኮሚሽን እና ከጸጥታ ዘርፍ ጋር በመተባበር ስራውን አጠናክሮ እንደሚቀጥል አስታውቋል። በአዲስ አበባ ያለውን በቀንና በምሽት የሚፈጸሙ የተደራጀ ዝርፊያ፣ የድብደባ፣ የእገታና ሌሎች መሰል ወንጀሎች ስጋት እንዴት ቀጣይነት ባለው ሁኔታ መቀነስና ማስወገድ ይቻላል? በሌሎች ዘገባዎች ከባለሙያ አስተያየት ተመልካቾቻችን፣ ስለነበረን ቆይታ እናመሰግናለን። በነገው ምሽት እንገናኝ። ደህና እደሩ።